በየአቅጣጫው የሚገኙት ህዝበኛ ፖለቲከኞች ለተዋሃደችው አውሮፓ ስጋት መሆናቸውን ያመለከቱት የዶችቨለ ዲው ዋና ስራ አስኪያጅ ፒተር ሊምቡርግ የመረጃን ፍሰት መቆጣጠር የኃይል መሳሪያቸው እየሆነ መምጣቱን ያመለክታሉ። በተመሳሳይ በርካታ ፖለቲከኞች የራሳቸውን የተዛቡ መረጃዎች መንግስት በሚቆጣጠራቸው መገናኛ ብዙሀንና በማህበራዊ መገናኛው ትስስር አማካኝነት ማስተላለፋቸውን በመጠቆምም በዚህ መሀል ሀሳብን በነጻነት መግለጽ ስጋት ላይ እንደሚወድቅ አሳስበዋል ለመሆኑ በመገናኛ ብዙሀንና በፖለቲካ መካከል ጥላቻና ፍቅር እያደገ የሚገኘው እንዴት ይሆን እንዲህ ላሉት ጥያቄዎች ዶችቬለ እዚህ ቦን ከተማ የሚያስተናግደውና በእንግሊዘኛ ቋንቋ ለሁለት ቀናት የሚካሄደው አለም አቀፍ የመገናኛ ብዙሀን መድረክ ግንዛቤዎችን ይፈጥራል ተብሎ ይጠበቃል ይህን አስመልክተውም ፒተር ሊምቡርግ ከበርካታ ዓለም አቀፍ የመገናኛ ብዙሀን ባለሙያዎች፣ ደጋፊዎችና ተጓዳኞች ጋር ድምጻችንን በማስተባበር ትኩረት እንስባለን ና ያሉት፣ መድረኩንም በቀጥታ የቴሌ ግንኙነት አማካኝነት የጀርመን ፕሬዚዳንት ፍራንክ ቫልተር ሽታይንማየር ከዶችቨለ ስራ አስኪያጅ ጋር በመሆን ይከፍታሉ። ከዚያም የመጀመሪያው የውይይት መድረክ የመገናኛ ብዙሀን ይዞታ እንዴት እየተለወጠ በመሄድ ላይ ነው? ያሉት አደጋዎችና እድሎችስ የቱ ላይ ናቸው? በሚለው ነጥብ በመነጋገር ይጀምራል። በዚህ መድረክ ከሚወያዩት በተጽዕኖ ፈጣሪነቱ የሚታወቀው ኢንዲያ ቱዴይ የተሰኘው ቡድን ተባባሪ መስራች አሮን ፑሪ እና የጎግሉ ማርክ ፒተርስ ይጠቀሳሉ። የአክስል ስፕሪንገር ማተሚያ ቤት ኃላፊ ማቲያስ ዲዩፍነር እንዲሁም በአሜሪካን የዲጂታል ቴክኖሎጂ ፈርቀዳጁ ጃረን ላኒየርም ንግግር ያደርጋሉ። የመድረኩ ሁለተኛ ቀን በመገናኛ ብዙሀን እና በፖለቲካው መካከል ላለው ጥላቻና ፍቅር ትኩረት በመስጠት በሰፊው ይወያያል። ቹም ሁሪያት የተሰኘው የቱርክ ጋዜጣ የቀድሞ ዋና አዘጋጅ ካን ዲዩንዳር፣ ኤንዲአር ቬዴአር እና ዚዩዶች የተሰኘው የጀርመኑ ጋዜጣ የጋራ የምርምር ስብስብ ኃላፊ ከሆኑት ከጊዮርግ ማስኮሎ ጋር በመሆን ግንኙነቱ ወዴት አቅጣጫ እያደገ በመሄድ ላይ ነው የሚለው ላይ በማተኮር ይወያያሉ። ከ አንድ መቶ አርባ ሀገራት የመጡ ሁለት ሺህ ተሳታፊዎች በሚገኙበት በዚህ ዓለም አቀፍ የመገናኛ ብዙሀን መድረክ ሰባ የተለያዩ መርሃ ግብሮችና የሀገር ውስጥ ጋዜጠኝነት እጣ ፈንታን የመሳሰሉ ሌሎችም መነጋገሪያ ነጥቦች ይኖራሉ። በዚህ አጋጣሚም በሀገር ውስጥ አዘጋገብ ላይ ካለው ቀውስ በተቃራኒ አውንታዊ ማሳያዎች በአንደኛው የውይይት መድረክ ይቀርባሉ። ሰው ሰራሽ እውቀትን በተመለከተም ውይይት የሚካሄድ ሲሆን በተለይም በኮምፒውተር ፕሮግራሞች አማካኝነት የሚሰሩ የሂሳብ ስሌቶችና ትርጉሞች እንዲሁም የመወያያ መድረኮች የመገናኛ ብዙሀኑን ስራ እንዴት እየቀየሩት ነው በሚለው ላይ ውይይት ይኖራል። በዚህ መድረክም ሶፊያ የሚል ስያሜ የተሰጣት ሮቦት ለተሰብሳቢዎቹ አጭር ንግግር ታደርጋለች። በመድረኩ ተጓዳኝ አዘጋጆች አማካኝነትም ህዝበኛ ፖለቲከኞች በበረከቱበት በዚህ ወቅት ስደተኞች ድምጻቸውን ማሰማት እንዴት ይችላሉ? ፖለቲከኛና የህግ ባለሙያዎችስ የጥላቻ ንግግሮችን እንዴት ይቆጣጠራሉ? የምርመራ ጋዜጠኝነትስ ምን ሚና ይኖረዋል? የሚሉት ነጥቦችም መነጋገሪያ ይሆናሉ። እንደ ቀደሙት አመታት ሁሉ ዘንድሮም የዶችቨለ ሀሳብን በነጻነት የመግለጽ ሽልማት ይሰጣል። ከአደንዛዥ እጽ ንግድ ጋር የተገናኙ ወንጀሎችና ሙስናን እንዲሁም ወንጀል ፈጽሞ ያለ መቀጣትን በማጋለጧ በሕይወቷ ላይ በደረሰባት ስጋት ከሀገሯ የተሰደደችው ሜክሲኳዊት ጋዜጠኛ አናቤል ሄርናንዴዝ የዘንድሮ ተሸላሚ ናት። የአደንዛዥ እጽ ህገ ወጥ ንግድን በሚመለከት የጻፈችው መጽሐፍ በመላው ዓለም በሺዎች የሚገመት ቅጂ ተሸጧል። ይህን በማጋለጧ ከወንጀለኛ ቡድኖች ይልቅ ሊገድላት የሞከረው የሜክሲኮ መንግስት መሆኑን የምትናገረው አናቤል ሄርናንዴዝ ሽልማቱ ልዩ ትርጉም እንደሚሰጣት ተናግራለች። ይህ ሽልማት እጅግ ስሱነት በሚሰማኝ ወቅት ነው የመጣው፣ ምክንያቱም ከሜክሲኮ ውጭ በጣም ብቸኝነት ይሰማኛል። ሆኖም ግን ሽልማቱ ለእኔ ከሽልማት በላይ ነው፣ የአጋርነት ማሳያ ነው። መድረኩ ኪነ ጥበብን የሚያካተተ ሲሆን ሰላሳ ዓለም አቀፍ ፎቶ አንሺዎች ከተለመደው የአፍሪቃ ገጽታ ወጣ ያሉ ስራዎቻቸው የተካተቱበት ኤቭሪዴይ አፍሪካ ማለትም አፍሪቃ በየለቱ በተሰኘው ፕሮጀክት ስር የፎቶ አውደር ያቀርባሉ። በዘንድሮ የዓለም አቀፍ መገናኛ ብዙሀን መድረክ የሚከናወነው አዲሱ መርሃ ግብር ከ መቶ የሚበልጡ ተሳታፊዎች በውጭ ጉዳይ ሚኒስቴር ጋባዥነት የሚያካሂዱት ልዩ አውደጥናት ነው። መርሃ ግብሩ የሚከናወነውም ከመደበኛው ዝግጅት በኋላ ይሆናል። ቦን ከተማ ድረስ መጥተው በጉባኤው የማይሳተፉ፣ በተለያዩ ማህበራዊ መገናኛ ብዙሀን አማካኝነት በቀጥታ በሚኖረው ስርጭት ሊከታተሉ ይችላሉ።